ይህ የአሜሪካ ድምጽ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 18 2015 ዓ ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ ዛሬ በሱዳን የአንድ ቀን የስራ ጉብኝት አድርገዋል። ዘገባ ይኖረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በሕገ ወጥ መንገድ የጳጳስ ሹመት ሰጥተዋል እና ሹመትም ተቀብለዋል ያላቸውን ጳጳሳት አውግዞ ከቤተ ክርስቲያን መለየቱን አስታውቋል። በደቡብ ክልል ጌዲዮ ዞን ገደብ ከተማ ውስጥ በደረሰ ጥቃት አምስት ሰላማዊ ሰዎችና አንድ ፖሊስ መገደሉን ነዋሪዎችና የከተማው አስተዳደር ገለጸ። እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ይዘንላቸዋል። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ ቅንብር አብረውናሉ። አበየው ገበያ የ የዌብ ና ማህበራዊ ገጽ ፕሮዲሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ አራት ሰዓት አብራችሁን ቆዩ፣ አብረናችሁ ቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ እንገኛለን። አሁን ለምሽቱ ዋና ዋና የዓለም ዜና አየር ሰዓት ይለቃል። ጤና ያስጥልኝ። እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የዴንማርክ የአየር ንብረት ሚኒስትር ዳን ጆርገንሰን ትናንት ረቡዕ የኢትዮጵያን የአፋር ክልል መጎብኘታቸው ተገለጸ። በድርቅ በተጠቃው የአፋር ክልል የሰሜን ኢትዮጵያን ጦርነት ለማስቆም ባለፈው ህዳር የተደረሰውን ስምምነት ተከትሎ የረድኤት እንቅስቃሴ መቀጠሉን ሮይተርስ የዓለም የምግብ ፕሮግራምን ጠቅሶ ዘግቧል። በሰሜን ኢትዮጵያ ሲካሄድ የቆየው ጦርነት ብዙ መቶ ሺዎችን ለረሃብ ሲዳርግ ብዙ ሺዎች መገደላቸውንና አያሌ ሚሊዮን ሰዎች መፈናቀላቸውን ሮይተርስ አክሏል። በየቀኑ ለራሳቸውና ለስድስት ልጆቻቸው ምግብ ሊቀበሉ ከመጠለያ ወደ የዓለም የምግብ ፕሮግራም የምግብ እደላ ጣቢያ የሚመላለሱት ኡሮ ኮኖጆ ሙሉ በሙሉ የሚተማመኑት በሚሰጣቸው እርዳታ ላይ ብቻ መሆኑን ተናግረዋል። የዴንማርክ የአየር ንብረት ሚኒስትሩ ዳን ጆርገንሰን በሰጡት ቃል እንዲህ ብለዋል። በተለይ የበለጸጉት ሀገሮች ትልቅ ኃላፊነት አለባቸው። አንዱ ኃላፊነታችን የካርቦን ልቀት መጠንን መቀነስ ነው። ይህን ሳናደርግ ስንቀር የሚሆነውን እያየን ነው። የአየር ንብረት ለውጥ ህዝብን ይጎዳል። ደግሞም ጉዳቱ ወደፊት የሚመጣ ሳይሆን አሁን እየደረሰ ያለ ነው። አያይዘውም የችግሩ መንስኤ መሆናቸው ሲነገር የቆየው የበለጸጉ ሀገሮች የበለጠ ስራ ይጠበቅባቸዋል ሲሉም ሚኒስትሩ አሳስበዋል። ድርቁ አብዝቶ ጎርቶናል ያሉት ኡሮኮኖጆ ላለፉት ሶስት ዓመታት ዝናብ የሚባል አላየንም ከብቶቻችንም ሳር አላገኙም፣ ብዙ ከብቶች ሞተውብኛል ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኤርትራን ጎበኙ። በሩሲያው የውጭ ጉዳይ ሚኒስትር የተመሩ ከፍተኛ ልዑካን በኤርትራ የአንድ ቀን ጉብኝት ለማድረግ ዛሬ ጠዋት ነው ምጽዋ የገቡት። ከሩሲያዊ የውጭ ጉዳይ ሚኒስትር ላቭሮቭ ጋር ምክትል የውጭ ጉዳይ ሚኒስትሩ ሚሃኤል ቦግዳኖቭም አብረዋቸው ተጉዘዋል። ልኡካኑን የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ፣ ፕሬዝደንታዊ አማካሪው የማነ ገብረ መስቀል፣ በኤርትራ የሩሲያ አምባሳደር ኢጎር ሞዝጎ እና ሌሎችም ከፍተኛ የመንግስት ባለስልጣናት በምጽዋ ዓለም አቀፍ አውሮፕላን ጣቢያ ተገኝተው ተቀብለዋቸዋል። የሩሲያዊ የውጭ ጉዳይ ሚኒስትር ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው የሁለቱን ሀገሮች ግንኙነት ስለማጠናከር እንዲሁም የሁለቱ ሀገሮች ትኩረት በሆኑ የቀጣናው ጉዳዮች ዙሪያ ተወያይተው የውጭ ጉዳይ ሚኒስትሩ የአንድ ቀን ጉብኝታቸውን አጠናቀው መውጣታቸውን የደረሰን ዜና አመልክቷል። የዩናይትድ ስቴትሱ ቦይንግ ኩባንያ በሁለቱ ማክስ ጀቶቹ ላይ ከደረሱት አደጋዎች በተያያዘ በተመሰረተበት ክስ በዛሬው ዕለት ፍርድ ቤት እንደሚቀርብ ተዘግቧል። በአደጋው ሕይወታቸውን ያጡ ተሳፋሪዎች ቤተሰቦችም በችሎቱ ቀርበው ቃላቸውን የሚሰጡ ሲሆን ይህም ቦይንግ በስምምነት ያገኘውን በወንጀል ያለ መከሰስ ከለላ አደጋ ላይ ጥሎታል ተብሏል። አሶሺየትድ ፕሬስ ያጠናቀረውን ዘገባ ስመኝሽ የቆየ ታቀርበዋለች። በቦይንግ 737 ማክስ አውሮፕላኖች ላይ በተከሰቱት ሁለት አደጋዎች ህይወታቸውን ያጡ የተወሰኑ መንገደኞች ቤተሰቦችና የቦይንግ ተወካዮች በቴክሳስ ፍርድ ቤት ሐሙስ ዕለት ፊት ለፊት ይገናኛሉ። በዚህ የፍርድ ሂደትም ግዙፉ የአውሮፕላን አምራች ከሁለት ዓመት በፊት እልባት አግኝቼበታለሁ ብሎ ባሰበው ጉዳይ የወንጀል ክስ ይመሰረትበታል። ረቡዕ ዕለት ለፍርድ ቤት በቀረበው የክስ ማብራሪያ ላይም የሟች ቤተሰብ ጠበቆች ቦይንግ በአሜሪካ ውስጥ ታይቶ የማያውቅ እጅግ ገዳይ የሆነ የድርጅት ወንጀል ፈጽሟል ሲሉ ከሰዋል። ቦይንግ በወንጀል እንዳይከሰስ ከዩናይትድ ስቴትስ የፍትህ መስሪያ ቤት ጋር ስምምነት ከማድረጉ በፊት ከሟች ቤተሰቦች ጋር ምንም አይነት ምክክር አላደረገም። በፍርድ ሂደቱም ወደ 12 የሚጠጉ ከተለያዩ ሀገራት የመጡ ሰዎች የሚወዷቸውን ሰዎች ማጣታቸው ምን አይነት ጉዳት እንዳደረሰባቸው ቃላቸውን ይሰጣሉ ተብሎ ይጠበቃል። በሐሙሱ የችሎት ክስ የማቅረብ ስነስርዓት ሁለት ዋና ዋና ጉዳዮች የሚጠበቁ ሲሆን ቦይንግ የእምነት ክህደት ቃሉን ይሰጣል። የተሳፋሪ መንገደኞች ዘመዶች ደግሞ ፍርድ ቤቱ በቦይንግ ላይ ቅድመ ሁኔታ እንዲያስቀምጥ ይጠይቃሉ። ቤተሰቦቹ ረብ ሁለት ለፍርድ ቤት ባስገቡት መዝገብ ላይ እንዳሰፈሩት እነዚህ ቅድመ ሁኔታዎች ቦይንግ ለመንግስት ቃል በገባው መሰረት የደህንነትና የስነ ምግባር ባህል እየፈጠረ መሆኑን ለመገምገም በፍርድ ቤት የተመረጠ አጣሪ እንዲመደብ እና የወሰዳቸው እርምጃዎች ለሕዝብ ይፋ እንዲደረግ ማድረግን ያጠቃልላሉ። የባይደን አስተዳደር የፍትህ መስሪያ ቤት ክሱን ባይቃወምም ነገር ግን የተደረሰው ስምምነት መቀጠል አለበት በሚለው ሀሳብ ከቦይንግ ጋር መስማማቱን እንደቀጠለ ነው መስሪያ ቤቱ ባለፈው ህዳር ለፍርድ ቤት ባስገባው ማመልከቻ ስምምነቱ ከፈረሰ መንግስት ቦይንግ ወደፊት ተመሳሳይ አደጋዎች እንዳይደርሱ ለመከላከል እንዲያስችሉ የተነደፉትን ማሻሻያዎች መተግበሩን ለማረጋገጥ አቅሙን ሊያጣይ ይችላል ብሏል። ማክስ አውሮፕላን ለመጀመሪያ ጊዜ የበረረው እንደ አውሮፕያን አቆጣጠር በ2017 ሲሆን የመጀመሪያው አደጋ የደረሰው በ2018 ጥቅምት ወር ላይ ኢንዶኔዥያ ውስጥ ነው። ሁለተኛ አውሮፕላን ደግሞ እንደ አውሮፕያን አቆጣጠር በ2019 መጋቢት ወር ላይ ኢትዮጵያ ውስጥ መከስከሱ ይታወሳል። በትግራይ ክልል ትምህርት በሚጀመርበት ሁኔታ ላይ ለመምከር በዛሬው ዕለት የባለሙያዎች ቡድን ወደ መቀሌ መላኩን ትምህርት ሚኒስቴር አስታወቀ። የተቋሙ የኮሚኒኬሽንስና የህዝብ ግንኙነት ስራ አስፈጻሚ አመለወርቅ ህዝቄል ለአሜሪካ ድምፅ እንደተናገሩት የባለሙያዎች ቡድኑ በክልሉ አጠቃላይ ትምህርትና የከፍተኛ ትምህርትን መልሶ ለማስጀመር ምን አይነት ድጋፎች እንደሚያስፈልጉ ከክልሉ ኃላፊዎች ጋር ይመክራል። ገብረ ሚካኤል ገብረ መድህን ዘገባ አለው። የትምህርት ሚኒስቴር የኮሚኒኬሽን እና የህዝብ ግንኙነት ስራ አስፈጻሚ አመል ወርቅ ህዝቅኤል ከዚህ ቀደም የትምህርት ሚኒስቴር ባለሙያዎች የአክሱም ዩኒቨርሲቲ ያለበትን ሁኔታ በአካል መመልከታቸውን ተናግረው በዛሬ ዕለት ደግሞ አምስት አባላት ያሉት የባለሙያዎች ቡድን ወደ መቀለ መጓዙን ገልጿል። ቡድኑ ከሚመለከታቸው የዘርፉ ኃላፊዎች ጋር እንደሚመክርም ተናግረዋል። በትግራይ ክልል የከፍተኛና አጠቃላይ ትምህርትን ለማስጀመር የሚቻልባቸው ጉዳዮች ላይ ከሚመለከታቸው አካላትም ጭምር ምክክር ውይይት ይደረጋል ማለት ነው። አጠቃላይ ትምህርትም በከፍተኛ ትምህርትም ያለው ነገር ምን ይመስላል ምን ይመስላል ብቻ አይደለም፣ እንዴት ወደ ስራ ማስገባት እንችላለን፣ ከዚህ ከትምህርት ሚኒስቴር ምን ይጠበቃል፣ ምን ይገዛ ነው የሚፈልጉት፣ እዛስ ባለው ሁኔታ ደረጃው መለየት መቻል አለበት። ሚዲት ወደ ስራ መግባት የሚቻልባቸው፣ በመካከለኛ ጊዜ ወደ ስራ መግባት የሚቻልባቸው ጉዳዮች፣ እነዚህ መነጋገር ይጠይቃል እና ያንን ለማድረግ ነው የሄዱት የስራ ኃላፊዎቹ ቡድን ከመቀሌና አዲግራት ዩኒቨርሲቲዎች አመራሮች ጋር ትምህርት ዳግም መጀመር በሚቻልበት ሁኔታ ላይ ይመክራሉ። በክልሉ ትምህርት ለማስጀመር ሚኒስቴር መስሪያ ቤቱ እየሰራ መሆኑንም ገልጸዋል። በአጭር ጊዜ ውስጥ ያሉ አስቻይ ሁኔታዎችን መነሻ አድርጎ ወደ ስራ መገባት አለበት የሚለው እንደ ትምህርት ሚኒስቴርም እንደ መንግስትም አቅጣጫ ሆኖ እየተሰራ ያለበት በትምህርት ሚኒስቴር በኩልም እየተደረጉ ያሉ ዝግጅቶች አሉ። ከዛ ባሻገር ደግሞ በግንኙነት መቋረጥ ምክንያት በሰላም እጦት ምክንያት ሳት ያደረጉ ነገሮች አሉ። አሁን ሰላማዊ ነገር ወደ መስመር ሲገባ በቀጥታ ወደ ስራ መግባት የሚቻልባቸውም ግራንዶች አሉ። በአንዳንድ በአንዳንድ ስራዎች በተለይ ከአጠቃላይ ትምህርት ጋር ስለዚህ ዝግጅቶች እየተደረጉ ነው ያሉት የትግራይ ክልል የትምህርት ስርዓት ያለበት ሁኔታ እየተጠና እንደሆነም አመለወርቅ ሕዝቅኤል ተናግሯል። በዚህ ጉዳይ አስተያየት እንዲሰጡን የጠየቅናቸው የትግራይ ክልል ትምህርት ቢሮ ቃል አቀባይ አቶ ዳኛው ከምክክሩ በፊት አስተያየት ለመስጠት እንቸግራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አይኤቲኤ ወይም አያታ በሚለው ምህጻር የሚጠራው ዓለም አቀፍ የአየር ትራንስፖርት ባለስልጣን የሶማሊያን የአየር ክልል በ30 ዓመታት ውስጥ ለመጀመሪያ ጊዜ ክላስ ኤ የሚባለው የደረጃ ምድብ ውስጥ ያስገባው መሆኑን አሳውቋል። እርምጃው በአካባቢው ደህንነትን በከፍተኛ ደረጃ የሚያሻሽልና ስኬትን የሚያጠናክር መሆኑን አያታ የገለጸ ሲሆን ውሳኔው በአዲስ አበባ ሰዓት ባለፈው እኩለ ሌሊት ላይ ተግባራዊ ሆኗል። ምድብ ኤ ደረጃ ከአማካይ የባህር ጠለል በላይ ከ24500 ጫማ ከፍታ በላይ ያለው የአየር ክልል ሲሆን በዚያ ቀጣና ውስጥ የሚያልፉ በረራዎች ሁሉ ከምድር መቆጣጠሪያው ፈቃድ ማግኘት እንደሚገባቸው እንደሚገባቸውና የሞቃዲሾ የአየር መቆጣጠሪያም የሚያስፈልገውን መሳሪያ መቅጠም እንዲችል የሚያደርገው እንደሆነ ተገልጿል። የሶማሊያ መንግስት የአያታን ውሳኔ በደስታ ተቀብሎታል። ሩሲያ ዛሬ ሌሊት ዩክሬን ላይ በተከታታይ የሚሳይል ጥቃቶች ማድረሷ ተገለጸ። በጥቃቱ ቢያንስ አንድ ሰው እንደተገደለ ነው የተሰማው። ምስራቅ ዩክሬን ውስጥ ደግሞ የሩሲያ ኃይሎች በዩክሬናውያኑ ኃይሎች ላይ ጥቃታቸውን እያፋፋሙ መሆናቸው ተዘግቧል። ሩሲያ ጥቃቱን ያደረሰችው ጀርመንና ዩናይትድ ስቴትስ ለዩክሬን የተራቀቁ ታንኮችን ለመላክ ቃል መግባታቸውን ተከትሎ የዩክሬን ፕሬዝደንት ዘሌንስኪ ንግግር ባደረጉ በጥቂት ሰዓታት ተከትሎ ነው። ምዕራባውያን የዩክሬን አጋሮች ረጅም ርቀት ተተኳሽ ሚሳይሎችና የጦር አውሮፕላኖች እንዲለግሱ ዜሌንስኪ ተማጽኖ አቅርበዋል። በኔቶ አባል ሀገሮች መካከል ወራት የፈጀ ክርክር ከተካሄደ በኋላ በርሊንና ዋሽንግተን ለዩክሬን ታንኮቹን ሊልቁ ተስማምተዋል። ዩናይትድ ስቴትስ 31 እጅግ ዘመናዊና የተራቀቁ ኤብራምስ የተባሉ ታንኮችን እንደምትልክ ትናንት ፕሬዚደንት ጆ ባይደን አሳውቀዋል። ሞስኮ በበኩሏ ምዕራባውያን ሀገሮች የተራቀቁ ታንኮችን ለዩክሬን መስጠታቸውን አደገኛ የትንኮሳ ተግባር ስትል አስጠንቅቃለች። ጀርመን ታንኮች ለመለገስ መወሰኗንም አስመልክተው ባይደን አድናቆት ሰጥተዋል። የእስራኤል ኃይሎች በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ሸማቂዎችን ለመያዝ ባደረጉት አሰሳ ወቅት ዘጠኝ ፍልስጤማውያንን ገድለው ሌሎች በርካቶችን ማቁሰላቸውን የፍልስጤም የጤና ጥበቃ ሚኒስቴር አስታወቀ። የዛሬው ብጥብጥ ለወራት ከቀጠለው ግጭት ከሁሉም የከፋው ነው ተብሏል። እንደ ፍልስጤም የጤና ጥበቃ ሚኒስቴር ተጨማሪ ገለጣ ግጭቱ የተካሄደው የሸማቂ ኃይሎች ጠንካራ ይዞታ በሆነው እና ላለፈው አንድ ዓመት የእስራኤል ጦር ወታደራዊ እንቅስቃሴ በቀጠለባት ዌስት ባንኳ ጅኒን የስደተኞች ካምፕ ባካሄዱት ብርቱ አሰሳ ወቅት መሆኑ ተዘግበዋል። አድማጮች ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከሌሎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅት ታየን ለዓለም ዜናዎች እናመሰግናለን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 18 2015 ዓም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም መከታተል ትችላላችሁ አሁን ለዕለቱ ወደያዝነው አብይ ርስ ዘገባችን ወሰዳችሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ በሱዳን የአንድ ቀን የስራ ጉብኝት አድርገዋል። በሱዳን መፈንቅለ መንግስት ከተፈጸመ ወዲህ ጠቅላይ ሚኒስትሩ ሀገሪቱን የጎበኙት ለመጀመሪያ ጊዜ ሲሆን በዛሬው ጉብኝታቸው ከሱዳን ሉዓላዊ የሽግግር መንግስት ፕሬዚዳንት ሌተናል ጀነራል አብዱልፈታህ አብ ቴድሮ እና ሌሎች ተቀናቃኝ የፖለቲካ ሀይሎች ጋር በሁለትዮሽ ጉዳዮች ላይ በሱዳን ወቅታዊ ጉዳዮች ወይም የፖለቲካ ችግሮች ዙሪያ መወያየታቸው ተገልጿል። ኬኔዲ አባተ አጠር ያለ ጠቅላይ ሚኒስትር አብይ አህመድ በተለያዩ ምክንያቶች ከሀገራቸው ጋር በቅራኔ ውስጥ በምትገኘው ሱዳን ከዓመት በፊት ከተፈጸመው መፈንቅለ መንግስት በኋላ ለመጀመሪያ ጊዜ ነው ዛሬ ጉብኝት ያደረጉት። የሱዳን ሉዓላዊ የሽግግር መንግስት ፕሬዚደንት ሌትናል ጀኔራል አብዱልፈታ አልቡርሃን በጥቅምት 2014 ዓ ም መፈንቅለ መንግስት ፈጽመው በዋናነት በጠቅላይ ሚኒስትር አብይ አህመድ አደራዳሪነት ከተመሰረተው የሲቪሉና የወታደራዊ ክንፎች ጥምር የሽግግር መንግስት ሲቪሉን ጠቅላይ ሚኒስትር አብደላህ ሀምዶክን ከስልጣን በማንሳት ለመቅጣት ሀገሪቱን በበላይነት መምራት ከጀመሩ ወዲህም ቢሆን ሱዳን ፖለቲካዊ ቀውሶችን እያስተናገደች ትገኛለች። የዛሬው የጠቅላይ ሚኒስትር አብይ አህመድ ጉብኝትም ከሁለትዮሽ እና ቀጣናዊ ጉዳዮች በተጨማሪ በሀገሪቱ የፖለቲካ ችግሮች ላይ መወያየትንም ትኩረቱ ያደረገ ነው። የሱዳኑ ገዥ ሉዓላዊ ምክር ቤት ባወጣው መግለጫ ፕሬዚደንት ቡርሃንና ጠቅላይ ሚኒስትር አብይ የሀገሮቻቸውን የሁለትዮሽ ግንኙነት ማጠናከርና ማሳደግ በሚቻልባቸው ጉዳዮች ላይ መክረዋል ብሏል። በካርቱምና በአዲስ አዲስ አበባ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ ውጥረት የነገሰበት ሲሆን በተለይ የሰሜን ኢትዮጵያው ጦርነት ከተቀሰቀሰ በኋላ ጎልቶ የወጣው የድንበር ውዝግብ የሀገራቱን ግንኙነት ይበልጥ አሻክሯል። ይህ የድንበር ጉዳይ ሁለቱ መሪዎች ውይይት ያደረጉበት አንዱ የሁለትዮሽ ጉዳይ መሆኑን የሱዳን ዜና አገልግሎት ባወጣው ዘገባ አመልክቷል። የሉዓላዊው ምክር ቤት ፕሬዝደንትና ጠቅላይ ሚኒስትር አብይ ከውይይታቸው በኋላ በሰጡት መግለጫ የድንበር ውዝግቡ በነባር ቴክኒካዊ መንገዶችና ውይይቶች እንደሚፈታ ስለመነጋገራቸው መነጋገራቸው ገልጸዋል ሲል ዘገባው አመልክቷል። በሱዳንና በኢትዮጵያ መካከል ያለው ግንኙነት ከቅርብ ዓመታት ወዲህ እየሻከረ የመጣበት ሌላው ምክንያት ሱዳን የተለያየ አቋም ስታንጸባርቅበት የቆየው የታላቁ ሕዳሴ ግድብ ጉዳይ ነው። በግድቡ ጉዳይ ከቅርብ ጊዜያት ወዲህ ከግብፅ ጋር ያበረችው ሱዳን እንደ ግብፅ ሁሉ በግድቡ ዙሪያ አስገዳጅ ስምምነት እንዲፈረም ትፈልጋለች። ግድቡን በተመለከተ ባደረጉት ውይይት ሁለቱ ሀገራት መግባባት ላይ መድረሳቸውን ፕሬዚደንት አ ቃል ቡርሃን መናገራቸውን የዘገበው የሱዳኑ የዜና ወኪል ስለ ስምምነቶቹ ነጥቦች ግን አልጠቀሰም። ጠቅላይ ሚኒስትር አብይ አህመድ በሱዳን ቆይታቸው በአገሪቱ የፖለቲካ ቀውሶች ዙሪያ ከሽግግር ምክር ቤቱ ፕሬዝደንትና ከተለያዩ የፖለቲካ ኃይሎች ጋር ተገናኝተው መወያየታቸውም ታውቋል። የጠቅላይ ሚኒስትሩ ጽህፈት ቤት በፌስቡክ ገጹ ባጋራው መረጃ ጠቅላይ ሚኒስትሩ ባደረጉት ውይይት ኢትዮጵያ ጣልቃ ገብ ያልሆነ መርህ ለራሷ ብቻ ሳይሆን ለሌሎችም ጭምር የሚሰራ መሆኑን በማረጋገጥ የሱ የሱዳን ህዝብና ሁሉም የፖለቲካ ፓርቲዎች ሀገር በቀል መፍትሄዎችን እንዲፈልጉ አበረታተዋል ብሏል። የሱዳን ዜና ወኪል ደግሞ ሱዳናውያን የራሳቸውን የፖለቲካ ችግር በራሳቸው መፍታት እንደሚችሉ ጠቅላይ ሚኒስትሩ በሰጡት መግለጫ ላይ ማንሳታቸውን ዘግቧል። ጠቅላይ ሚኒስትር አብይ የሁለት ዓመታቱን የሰሜን ኢትዮጵያ ግጭት ወደ ፍጻሜ ያመጣውን የሰላም ስምምነትና አፈጻጸሙን እንዲሁም ሌሎች ወቅታዊ የኢትዮጵያ ጉዳዮችን በተመለከተ ለሱዳን ባለስልጣናት ገለጻ ማድረጋቸውም ተገልጿል። ጠቅላይ ሚኒስትሩ ከሱዳን የሽግግር ሉዓላዊ ምክር ቤትና ከሌሎች ባለድርሻ አካላት ጋር ውጤታማ ውይይት አድርገዋል ያለው ጽህፈት ቤታቸው የአንድ ቀን ይፋዊ የስራ ጉብኝታቸውን አጠናቀው አመሻሹን ወደ አዲስ አበባ መመለሳቸውን ገልጿል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ጌዲዮ ነው የምንወስዳችሁ። በደቡብ ክልል ጌዲዮ ዞን ገደብ ከተማ መንግስት ሸኔ ብሎ የሚጠራቸው እና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት የታጠቁ ቡድኖች አምስት ሰው መግደላቸውን እና እንዲሁም ደግሞ አንድ የፖሊስ አባል መቁሰሉን የዞኑ አስተዳደር አስታወቀ። ቡድኑ ከትላንት ምሽት ስድስት ሰዓት ጀምሮ ከተማውን ተቆጣጥሮ ጥቃት አድርሷል ያሉ የአይን እማኞችም አሉ። በሌላ በኩል ደግሞ ይህ በህዝብ ተወካዮች ምክር ቤት አሸባሪ ሲባል የተፈረጀው እና በራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ቡድን ታጣቂ ቡድን ቃል አቀባይ ለአፋን ኦሮሞ ዝግጅት ክፍል በሰጡት ቃል በከተማው በሚገኝ የ ፖሊስ የክልሉ ፖሊስና የፌዴራል ካምፕ ወይም የወታደሮች ካምፕ ላይ ጥቃት ማድረሱን፣ በዛ መሀል ሲቪሎች ሊጎዱ ይችላሉ፣ በዛ የደረሰን መረጃ ግን የለም የሚል ምላሽ ሰጥቷል። የዚህን ዘገባ ዝርዝር ዮናታን ዘብዲዎስ እንደሚከተለው ይዞታል። የግድዮ ዞን አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ አብርሃም መኩሪያ ኦነግ ሸኔ ሲሉ የጠሩት የታጠቀ ቡድን አንድ የህዝብ ፖሊስ አባል ጨምሮ አምስት ሰላማዊ ሰው መግደሉን ለአሜሪካ ድምጽ ገልጿል። ቦርዴር አካባቢ ነው። ከዚህ ቀደም በተለያዩ ህዝቡ በሚያደርጋቸው ጥረትና መንግስት በየጊዜ መረጃዎቹን እያጣራ አካባቢ ላይ የሚፈጠረውን የሸኔ እንቅስቃሴ በጊዜ የተቃኘ ነገሮችን እስካሁን ድረስ ጠላት በተለያዩ መንገድ ጥቃት ለማድረስ ሙከራዎች ሲያደርጉ ከፍተኛ የሚከታ ደረግ ቆይተዋል። አሁን ግን ባለው ትናንትና ማታ በተከሰተው ክስተቶች የተወሰኑ ጉዳቶች ለማድረስ ሞክረዋል። አራት ስብላን እና አንድ ፖሊስ ነው እንትን እንትና ነው ሰው ማለት ነው ነው ሰው ህይወት እና በንብረት በመንግስት ተቋማት ላይ ጉዳት ለማድረስ ሞክሯል። ግን በዛም ቢሆን ግን ህዝቡ መንግስትም የተቻለው ፕሬሶች ተደርጎ ኦልሬዲ ወጥተዋል። መንግስትም ከሚመለከቱ አካላት ጋር ቢሆን ያደረገ ነው። ወረዳም በዛ ልክ ነው ያለው አሁን ያለው አጠቃላይ ሁኔታ ማለት ቡድኑ ከተማውን ለቀው መውጣቱን ተከትሎ አሁን ከተማው ወደ መደበኛ እንቅስቃሴ ተመልሷል በማለት አቶ አብርሃም ተናግሯል። ባንክ ላይ ጥቃት ለማድረስ ዘርፋ ለማድረግ ሞክሮ ነበረ፣ ግን አልተሳካላቸው እንጂ የዘርፋ ለማድረግ የሞከረበት ሂደቶች አሉ። እስካሁን ድረስ ግን ለገንዘብ ምን ያህል እንደዚህ ተወስዷል የሚባለው ነገር ምንም አሁን የደረሰ ነገር የለም። አሁን ያ ባለው መረጃ እንግዲህ መከላከያ ሰራዊት ዛ በአቀባባ ባለ እንትኖች አሉ። የኛ ፌዴራል ፖሊስ እና ልዩ ሀይሎችም ፖሊስም፣ የዞን ፖሊስ፣ የወረዳ ፖሊስ፣ የወረዳ ሚሊሽያ ሕዝብን በተቀናጀ ሁኔታ ርብርብ እያደረጉ የኢትዮጵያ ሕዝብ ተወካዮች ምክር ቤት በአሸባሪነት ፈርጆ ሸነ ቢሎ የሚጠራው የሚጠራውና የራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂ ቡድኖች በቨርጂኒያ የሚገኙት ቃል አቀባይ ኦዳ ተርቢ ለቪኦኤ አፋን ኦሮሞ ዝግጅት ክፍል በጉዳዩ ላይ በሰጡት አስተያየት እኛ እርምጃ የወሰድነው በከተማው የፌዴራልና የክልል ኃይሎች በሚጠቀሙበት የወታደር ካምፕ ላይ ነው። በዚህ መካከል ሰላማዊ ሰዎች ሊጎዱ ይችላሉ። ስለዚህ ጉዳይ ምንም መረጃ ስለሌለኝ አላውቅም ብሏል። ሆኖም አንድ በስልክ ያነጋገርናቸው አቶ አረጋኝ ነጋሽ የተባሉ የከተማው ነዋሪ ሸነሲሉ የጠሩት ታጣቂ ቡድን ትናንት ከምሽቱ ስድስት ሰዓት ጀምሮ ከተማውን ተቆጣጥሮ በሰላማዊ ሰዎች ላይ ጨምሮ ጥቃት ማድረሱን ገልጸው በከተማው ከፍተኛ እውከትና ረብሻ ነበር ብሏል። በአጎራባት ዞኖች ላይ አንዳንድ የሸኔ እንቅስቃሴ የሚታይበት አካባቢ ነው። ግን በማታ ላይ ስድስት ሰዓት አካባቢ ነው። ስድስት ሰዓት ዜሮ ዜሮ ነው። የከተማው ማብራትም ሆነ ኔትወርክ በሙሉ ተዘጋ። በዛ ሰዓት ላይ ነበር፣ ስድስት ሰዓት ዜሮ ዜሮ አናቱ ላይ ነው። በቃ በአጠቃላይ የቱክስ ሩንታ የጀመረው ከስድስት ሰዓት እስከ ዘጠኝ ሰዓት ባሉ ሰዓቶች፣ ሰዓታቶች ላይ ትልቅ የሆነ የትልልቅ ከባባድ መሳሪያዎች ይተኮሱ ነበረ። በአጠቃላይ የነበረው ሁኔታ በጣም አስጊ ነበር፣ በጣም ማለት ነው። ማብራት አክሰሱም አልነበረም። ሕዝቡ በጣም የተደነበረበት እና ትልቅ ስጋት ውስጥ የገባበት ሁኔታ ነበር እና የተፈጠረው። በተጨማሪም ፖሊስ ጣቢያ ሰብሮ በመግባት የሕግ ታራሚዎችን መለቀቃቸውን ጠቅሰው በተለያዩ በፋይናንስ እና የመንግስት ተቋማት ላይ ጉዳት ማድረሳቸውን ጠቅሷል። በከተማ ውስጥ የሚገኙ ስድስት ባንኮች አሉ። ስድስቱንም ባንኮች አሁን በትልልቅ መሳሪያዎች በመደብደብ እንዲሁም ዘበኞችንም በመደብደብ በመግባት የተለያዩ ፋይሎችን፣ ዶክመንቶችን በአጠቃላይ አውድሟል። እንዲሁም የመንግስት መስሪያ ቤቶችን የወረዳ ጤና ጽሕፈት ቤት ዛ ሙሉ ወድሟል ማለት ይቻላል። እንዲሁም የፖሊስ ጣቢያውን በአጠቃላይ ውስጥ የነበሩ እስረኞችን በመፍታት የማቃጠል የፖሊስ ፓትሮል መኪናዎችን አደባባይ ላቃጥሏል። እንዲሁም ደግሞ እና የጤና አምቡላንሶችንም የተለያዩ የኮይካ የሚባል ድርጅት የድርጅቶችም ነበሩ ባፈዳ ነበሩት ሙሉ ለሙሉ ወድሞ ነበር እና አንዳንድ የክለሰብ ቤቶችንም የመጠጥ ቤቶችንም ሰሩ በመባል የተለያዩ መጠጦችን የመጠጣት በቅ ሙሉ ለሙሉ የማውደም ስራ ነው በቃ የተሰራው ማለት ነው። ጥቃት አደረሰ የተባሉ የታጠቁ ቡድና ከተማውን ለቀው ወጥተዋል። አሁን ሙሉ ለሙሉ በአጠቃላይ ከስድስት ሰዓት እስከ ዘጠኝ ሰዓት በነበረው ሰዓት ነው። ሙሉ ለሙሉ የቱ ሩም ታቀፍተው እየሰሩ እንደዚህ አይነት ጥፋቶችን እንደዚህ አይነት በደሎችን እያደረሱ የነበሩት። ጥቃቱ የተፈጸመው የገዲዮ ብሔር የዘመን መለወጫ አደራሮ በዓል ቅዳሜ ዕለት ጥር 22 2015 ዓ.ም ለማክበር ህዝቡ የተሰናዳ ባለበት ወቅት መሆኑን የገለጹት የአስተዳደሩ የኮሚኒኬሽን ኃላፊ አቶ አብርሃም ባልተጠበቀ ሁኔታ ድንገት ቤተሰቦቻቸው ለተገደሉባቸው የከተማው ነዋሪዎች የዞኑ መንግስት ጥልቅ ሀዘኑን ይገልጻል ብሏል። የመንግስቱ የጸጥታ ኃይል ከተማዋን በመቆጣጠሩ ህዝቡ ተረጋግቶ መደበኛ ኑሮውን እንዲቀጥልና የደራሮ በዓል እንዲያከብር ያደርጋልም ብሏል። ከተማው ከኦሮሚያ ክልል ምዕራብ ጉጂ ዞን ጋር የሚዋሰን ሲሆን ከጥቂት ዓመታት በፊት በአካባቢው ተፈጥሮ በነበረው ግጭትና ጥቃት አንድ ሚሊዮን የሚጠጋ የገዲዮ ተወላጅ መፈናቀላቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የምትከታተሉት። ወደ ተከታዩ ዘገባችን ስናልፍ በቀጥታ በስልክ መስመራችን ወደሚቀርብ ሪፖርት ነው የምንሄደው ሰሞኑን ተሰጠ በተባለው የጳጳሳት ሹመት ጉዳይ ተወያይቶ ውሳኔ እንደሚያሳልፍ የተገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ተወያይቶ ውሳኔ አሳልፏል። ይህንንም በተመለከተ ዛሬ መግለጫ ተሰጥቷል። መግለጫውን የተከታተለው ኬኔዲ አባተ ነው። ኬኔዲ እዚህ ስለ መግለጫው ለአድማጮቻችን መረጃውን ሊያካፍልን በስልክ መስመራችን ላይ ይገኛል። ኬኔዲ እንደምናመሸ እንዴቷል። እሺ የጽዮን እንግዲህ እናንተ ጋር ቀን ነው እንዴቷል እንግዲህ እኛ ጋር ለእኛ አውል አድማጮቻችን ግን ምሽት ነው እና ለዛ ነው እንደምናመሸህ የምንለው። በቀጥታ እስቲ ወደ ጥያቄ ወይም ለአድማጮች ልናቀርብ ወደ አሰብ ነው ዝግጅት እንለፍ ና ቅዱስ ሲኖዶስ በውሳኔ ማሳለፉን መግለጫ ተሰጥቷል እና አጠቃላይ በመግለጫው የተነሳው የሲኖዶሱ ውሳኔ ምንድን ነው? እስቲ ንገረን። ጥሩ እንግዲህ ጽዮን እንግዲህ ከሰሞኑም ስንዘግብ እንደነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በማያውቀውና የቤተ ክርስቲያንን ሕግ ባልጠበቀ መንገድ ባለፈው እሁድ ጥር አስራ አራት እየተሰጠ ባለቸው ሲመተ ጳጳሳት ጉዳይ ላይ በመወያየት ውሳኔ ለማሳለፍ የቤተ ክርስቲያኗ ፓትሪያርክ ግጹ ቅዱስ አቡነ ማትያስ በዕለቱ በሰጡት መግለጫ ነበር አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ የጠሩት። በዚህ ጥሪ መሰረት እንግዲህ የሲኖዶሱ ምልአተ ጉባኤ ትናንት ረቡዕ ጥር አስራ ሰባት በ መንበረ ፓትርያርክ ቅድስ ቅዱሳን ማርያም ገዳም በተደረገ ሥርዓተ ጸሎት ተጀምሮ ዛሬ ውይይት በማድረግ የተለያዩ ውሳኔዎችን አሳልፈዋል ማለት ነው። ሲኖዶሱ የቅዱስ ሲኖዶስ ዋና ጸሐፊ እና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ናቸው ውሳኔውን በንባብ ያቀረቡት እሳቸው በንባብ እንደገለጹት እንግዲህ ሲመታዊ ኤጲስ ቆጶሳት ወይም ወይንም ጳጳሳት የሚፈጸምበት በሚፈጸምበት ጊዜ ያለ ቅዱስ ፓትሪያርኩ ፈቃድ ማንም ይሄንን ማድረግ እንደማይችል የቤተ ክርስቲያን ሕግ እንደማይፈቅድ ገልጸዋል። ይህ የማይፈቀድበትን የቤተ ክርስቲያናት ሕግጋትን ጠቅሰው የቤተ ክርስቲያኑን ሕግጋት ጠቅሰው የጵጵስና ሹመት ሰጥተዋል በተባሉና ሹመቱን በተቀበሉ አባቶች ላይ የተላለፈውን ውሳኔ በንባብ አቅርበዋል። በቅድሚያ እንግዲህ ሹመቱን ሰጡ በተባሉ አባቶች አባ ሳዊዎስ፣ አባ ኤዎስጣቴዎስ እና አባ ዜና ማርቆስ ላይ የተላለፈውን ውሳኔ ነው ያቀረቡት። ጥቂት ከእሳቸው አንድ በት ተከታትለን እንመለስ ጽሆን ስልጣነ ክህነታቸው የማዕረግ ስማቸው በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ የተነሳ ስለሆነ ከዛሬ ጥር አስራ ስምንት ቀን ሁለት ሺ አስራ አስራ አምስት ዓመተ ምህረት ጀምሮ በቀድሞ ዓለማዊ ስማቸው እንዲጠሩ ለ በቤተ ክርስቲያናችን መንፈሳዊ አገልግሎት ዙሪያም በህይወትም ሆነ በሞት በማናቸውም መንፈሳዊ አገልግሎት እንዳያገኙ ቅዱስ ሲኖዶስ አውግዞ ከቤተ ክርስቲያን ለይቷቸዋል ለአንድ ክራክተር ሽው እነዚህ ውሳኔዎች ተላልፈዋል። ከዚህም በተጨማሪ የቅዱስ ቲኖዶስ ምልአተ ጉባኤ አውግዞ የለያቸው እነዚህ ሶስቱ አባቶች ይመሯቸው በነበሩ አህጉረ ስብከቶች ላይ መንፈሳዊ አገልግሎት በማከናወን ሀገረ ስብከቶቹን በአባትነት የሚመሩ ሌሎች አብዶሊቃ ጳጳሳት እንዲመደቡም ምልአተ ጉባኤው መወሰኑ በዚሁ መግለጫ ላይ ተጠቅሷል። የጳጳስነት ሹመት ተቀብለዋል በተባሉትም ላይ መሰን እርምጃ መወሰዱን የተገለጸው እሱንም ከእሳቸው ናቸው። ከብፁዕ አቡነ ጴጥሮስ አንድ አንደበት ሰምተን የምንመለስ ሁለተኛ የቅዱስ ሲኖዶስንና የቤተ ክርስቲያንን ልዕልና በመዳፈርና ቀኖና ቤተ ክርስቲያንን በመጣስ በተነሳሱ ግለሰቦች አማካኝነት የኤጲስቆጶስነት ሹመት አግኝተናል ተሹመናል እያሉ የሚገኙ ሀያ አምስት መነኮሳት በሕገወጥ መንገድ ቀኖና ቤተክርስቲያንን ጥሰው የተገኙ በመሆኑ አስቀድሞ ከቤተክርስቲያን የተሰጣቸው ከዲቁና ጀምሮ ያለው ሙሉ ስልጣናቸው ስልጣነ ክህነት ተሽሮ ከዛሬ ጥር 18 2015 ዓ ም ጀምሮ በቅዱስ ሲኖዶስ ምልዐተ ጉባኤ ተወግዘው ከቤተክርስቲያን ተለይተዋል። እንግዲህ ቀደም ተብለው ከተጠቀሱት በተጨማሪ ሌሎች የእግድ ውሳኔዎችን ተላልፈዋል። በእነዚህ አባቶች ላይ ውሳኔው እንግዲህ ከጠቅላይ ሚኒስትር ጀምሮ ከጠቅላይ ሚኒስትር አብይ ጀምሮ ማለት ነው በየደረጃው ላሉ የመንግስት የስራ ኃላፊዎች እንዲደርሳቸው መወሰኑም ነው የተገለጸው። እንግዲህ ከእነዚህ ግለሰቦች መካከል አንዱ የሆኑት አባ ፀጋዝአብ አዱኛ በጥቅስና ከች የሆኑት መካከል አንዱ ማለት ነው ከቅዱስ ሲኖዶስ አስቸኳይ ምልአተ ጉባኤ ስብሰባ በፊት ትናንት የደስታ ጠይቀው እንዳገኙ በሲኖዶሱ ተገልጿል። ሌሎች አባቶችም ይቅርታ የሚያደርጉ የሚጠይቁ ከሆነ ሲኖዶሱ እንደሚቀበላቸው፣ ተቀብሎ እንደሚመልሳቸው በዚሁ መግለጫ ላይ ተጠቅሷል ማለት ነው። እንደሚታወቀው የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ ቀደም ሲል ባቀረብናቸው ዘገባዎች ሰኞ ዕለት ለአሜሪካ ድምፅ በሰጡት አስተያየት አካሄዳቸው ህግን የተከተለ እርምጃቸውም ተገቢ እንደሆነ እንደሆነ ተናግረው ነበር። ከዛሬው የሲኖዶስ ውሳኔ በኋላ ግን ከዚህ ወገን የተባለ ምንም ነገር የለም። ሲኖዶሱ እርምጃ ከወሰደባቸው ከነዚህ አካላት በኩል የሚሰጥ መግለጫ ካለ፣ አሊያም አናግረናቸው ሀሳባቸውን ይዘን በሌላ ዘገባ የምንመለስ ይሆናል። ጊዜ ነው። ኬኔዲ ላነሳልህ ለነበረው ጥያቄ ነው ምላሽ ያመጣኸው፣ ግን ሙከራ አላደረጋችሁም። ምክንያቱም ኢትዮጵያ ያሉ በእኛም በኩል በዚህ በዝግጅት ክፍላችንም ኢትዮጵያ የምትገኙ ዘጋቢዎችም ሙከራ እያደረጋችሁ እንደነበረ አውቃለሁ እና ስቱዲዮ ከገባን በኋላም ሙከራ ላደረጋችሁ መልሳችሁ ለማግኘት ከቅዱስ ከቤተክርስቲያኑ ውሳኔ በኋላ ምላሻቸው ምን እንደሆነ ምላሻቸውን ለማግኘት ሙከራ አድርገናል። ሲሆን እንግዲህ መግለጫው የተሰጠው ወደ አመሻሽ አካባቢ ነው። ከዚያ በኋላ ቢሆን የተለያዩ አባቶች ጋር ለመደወል ሞክረናል። የአብዛኛው ስልካቸው አይሰራም። እንግዲህ ባለፈው ከሰኞ ዕለት ጀምሮ በተለይ አባ ሳዊሮስ የእጅ ስልካቸው ላይ እኔም በተደጋጋሚ ደውዬ ነበር፣ ነገር ግን ሊያነሱ አልቻሉም። ምናልባት ከነገ ጀምሮ ደግሞ እንደዚሁ የሚመለከታቸውን ከነሱ ወገን ያሉ አካላትን ደውለን ለማግኘት እንሞክራለን። እንግዲህ ለአድማጮች ለአድማጭ ተመልካቾቻችንም በዚህ ጉዳይ ላይ ተጨማሪ መረጃዎችን እናደርሳለን ማለት ነው። እሺ ኬኔዲ እናመሰግናለን። መልካም ምሽት። አመሰግናለሁ። መልካም ጊዜ። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው። ይህንን ዘገባ ሙሉን በዌብሳይታችንና በፌስቡክ ገጻችን ላይ እናኖርላችኋለን። ከዚያ መከታተል ትችላላችሁ። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ተከታዩ ዘገባችን ስናልፍ የአፍሪካ መሪዎችና የልማት አጋሮቿ በሴኔጋል እየተካሄደ ባለው ጉባኤ የአፍሪካን የግብርና ምርት ማሳደግ በሚቻልበት ሁኔታ ላይ ይወያያሉ ተብሎ ይጠበቃል። የአየር ንብረት ለውጥ ያስከተለው ቀውስ፣ ከፍተኛ የዋጋ ንረትና የሩሲያ የዩክሬን ወረራ ያስከተለው ተጽዕኖ ተደማምረው በመላው አፍሪካ የምግብ ዋስትና የበረታ አደጋ ላይ ወድቋል። አኒሃ ሀመሽ ከዳካር ሴኔጋል ያጠናቀረችው ዘገባ ነው። አሉላ ከበደ እንደሚከተለው ይዞታል። ሶስተኛ ቀኑን በያዘው ውይይት ከአንዳች ሁነኛ መግባባት ላይ የተደረሰበት ነገር ቢኖር አፍሪቃ ከውጭ በሚመጣ የምግብ ምርት ላይ ያላት ጥገኝነት ማብቂያው አሁን መሆን አለበት የሚለው ነው። የአፍሪቃ ልማት ባንክ እንዳስታወቀው አጉሪቱ ዘጠኝ ቢሊዮን ሰዎችን መመገብ የሚያስችል በቂ የእርሻ መሬት ቢኖራትም ከሚሊዮን ሜትሪክ ቶን በላይ ምግብ ከውጭ ለማስመጣት በየአመቱ 75 ቢሊዮን ዶላር ታወጣለች። አኪን ዊሚ አዴሲና ጉባኤውን ያዘጋጀው የአፍሪካ ልማት ባንክ ፕሬዚዳንት ናቸው። የምግብ ዋስትናው የተረጋገጠ አህጉር ብቻ ነው በልበ ሙሉነት ብልጽግና ላይ ማተኩር የሚችለው። ምግብ በመለመን ኩራሴን ለምና፣ ትክክለኛው ጊዜ ትክክለኛው ቅጽበት አሁን ነው። ከልብ የሚሰማኝ አፍሪቃ ራሷን መመገብ እንደምትችል ነው። ለዚያም በቁርጠኝነት ተነስቻለሁ። የመንግስታቱ ድርጅት መረጃ እንደሚያመለክተው ቁጥራቸው 282 ሚሊዮን የሚጠጉ አፍሪቃውያን ለረሃብ ስቃይ ሲዳረጉ፣ እንደ አፍሪቃ ቀንድና ማደጋስካር ያሉትን አንዳንድ አካባቢዎችም የማያቋርጠው ድርቅ ከቸነፈር አፋፍ አቃርቧቸዋል። ከቅርብ ጊዜ ወዲህ በዓለም አቀፍ የምግብ አቅርቦት ሰንሰለት ላይ የታየውም ቀውስ ሁኔታውን ይበልጥ አባብሶታል። አፍሪቃ ከአሁን ቀደም በዓመት 30 ሚሊዮን ሜትሪክ ቶን ምግብ በአሁኑ ወቅት በመዋጋት ላይ ከሚገኙት ሩሲያና ዩክሬን ስታስገባ የኤነርጂ የማዳበሪያና የምግብ ዋጋ ደግሞ ከ30 እስከ 300 በመቶ እጅ መጨመሩን የአፍሪቃ ልማት ባንኩ መረጃ አመልክቷል። የናይጄሪያው ፕሬዚዳንት ሞሐመዱ ቡሃሪ በበኩላቸው ይህንኑ አስመልክቶ በሰጡት አስተያየት ራስን የመቻሉን ጥረት ለማሳካት የአፍሪካ ሀገሮች ለግብርናና ለገጠር መሠረተ ልማት የሚያውሉትን የገንዘብ መጠን ማሳደግ አለባቸው ይላሉ። ስኬታማ ለመሆን ለገበሬዎች ድጎማ ማድረግ እንደሚያስፈልገን ምንም ጥርጥር የለውም። ገጠሩን በማልማት ከገጠር ወደ ከተማ የሚደረገውን ፍልሰት መቀነስ አለብን። በተደጋጋሚ የሚደርሰውንና እየጨመረ የመጣውን የድርቅ አደጋ ለመቅረፍም በመስኖ ስራዎች ላይ ከፍ ያለ መዋለ ነዋይ ማፍሰስ ይገባል። ቡሃሪ ያክለውም ከፍተኛ ብድር የሚያስከትለው ጉዳት ባሳደረው ስጋት የተነሳ ከአፍሪቃ ንግድ ባንኮች በአጠቃላይ ለግብርና የሚውለው ከሶስት በመቶ በታች መሆኑን ተናግረዋል። በመሆኑም ማዕከላዊ ባንኮች ክፍተቱን ለመምላት ይገድዳሉ ባይ ናቸው። አህመድ አብድለጢፍ የሱዳኑ ግዙፍ የንግድ ኩባንያ ሲቲሲ ግሩፕ ሊቀመንበርና ዋና ስራ አስፈጻሚ ናቸው። በትላንትና ዕለት በተካሄደ አንድ ውይይት ሲናገሩም በግብርና ምርት ላይ ሊደርስ የሚችለውን አደጋ የግብርና የመድን ዋስትና ሊቀንሰው ይችላል ይላሉ። ዝናቡ ከማይዘንብበት ነጥብ አምስት በመቶ ከሚሆኑት ያልታደሉት ወገኖች አንዱ ከሆንክ ሙሉ በሙሉ ያጸፋሃል እናም ትልቅ ችግር ውስጥ ገብተሃል ማለት ነው። በመሆኑም የግብርና መድህን ዋስትና መኖር ትልቅ አስቸኳይ አቅም ሊሆን ይችላል። የተለያዩ ተናጋሪዎች በሀገሪቱ የተለያዩ አካባቢዎች ተዘገቡ ያሏቸውን ስኬቶች ዘርዝረዋል። ለምሳሌም ያህል ኢትዮጵያ ታመርቶ የነበረውን የአየር ሙቀት የሚቋቋም የስንዴ ዝርያ በአራት ዓመታት ውስጥ ከ5000 ወደ 800000 ሄክታር ከማስፋፋቷም በላይ ወደ ስንዴ ላኪ አገርነት በመሸጋገር ላይ ነች። ድርቅን የሚቋቋም የበቆሎ ዝርያ ምርት በኬንያ ታንዛኒያ፣ እና ኡጋንዳ ከጥፍ በላይ ደርሷል። በዩክሬን የሚካሄደው ጦርነት የፈጠረውን ጫና ለመቋቋም ሀገራቸው የራሷን ማዳበሪያና ስንዴ ማምረት መጀመሯን የተናገሩት ደግሞ የዝምባብዌው ፕሬዝዳንት ኤመርሰን ምናንጓጓ ናቸው። አገራቸው በሚቀጥለው ዓመት ወደ ውጭ መላክ የምትችለው ስንዴ ታምርታለች የሚል ተስፋ እንዳላቸውም ተናግረዋል። አገር በሀገሬው በራሱ ነው መተዳደር ያለበት አገር ማልማትም ያለባት በሀገሬው ሕዝብ በራሱ ነው አገር ደግሞ ያፈራውን ይመገባል ይህ ነው ቀይ ያፈራው ጥበብ ጉባኤው እስከ ነገ ዓርብ እንደሚቀጥልም ይጠበቃል ወደ ተከታዩ ዘገባችን እናልፋለን ላለፉት ጥቂት ወራት የሰብአዊ መብት ተሟጋቾች የሩሲያ የግል ወታደራዊ ኩባንያ የሆነው ዋግነር ቡድን በወንጀል የተፈረደባቸውን እስረኞች ለዩክሬን ጦርነት የተጠቀሙባቸው ነው በማለት ሲያስጠነቅቁ ቆይተዋል። አሁን ደግሞ ዋይት ሀውስ ዶንባስ ውስጥ ለቅጥረኛ ቡድኑ የሚዋጉ ወደ አርባ ሺህ የሚጠጉ በወንጀል የተፈረደባቸው እስረኞች ላይ እጅግ በጣም ከፍ ያለ ሲል የገለጸው ጉዳት መድረሱን አረጋግጫለሁ ብሏል። ኢጎነር ቲካአንካ በዚህ ዙሪያ ያደረሰንን ዘገባ ስመኝሽ ቆየ ታቀርበዋለች። ሩሲያ ዩክሬን ውስጥ ግዛት ለመያዝ በምታደርገው ትግል ክሬምሊን ዋግነር ቡድን በጦርነቱ ግንባር ለማሳተፍ በሚመለምላቸው በሺዎች የሚቆጠሩ እስረኞች ላይ የበለጠ እየተማመነ መሆኑን ዋይት ሀውስ ገልጿል። ጆን ከርቢ የአሜሪካ ብሔራዊ ደህንነት ምክር ቤት ቃል አቀባይ ናቸው። እስረኞቹ ላይ እየደረሰ ያለው ጉዳት እጅግ በጣም ከፍ ያለ ነው። እንደውም እየደረሱ ካሉ ጉዳቶች ዘጠና ከመቶ የሚሆነው እየደረሰ ያለው በእስረኞቹ ላይ ነው ብለን እናስባለን። ሞስኮ የውጭ ቡድኖች የሚጠቅሱትን የሟቾቹ ቁጥር ትቃወማለች። ሆኖም በሩሲያ በወንጀል የተፈረደባቸው እስረኞች በከፍተኛ ፍጥነት እየሞቱ መሆኑ ግን ግልጽ ነው። የዩክሬን ባለስልጣናት እንደሚሉት በዩክሬን ጦርነት እንዲዋጉ ከተደረጉ 380 የሩሲያ እስረኞች መካከል 77 ከመቶ የሚሆኑት ተገድለዋል፣ ቆስለዋል፣ ተማርከዋል ወይም ያሉበት አይታወቅም። ስጋ መፍጫ ውስጥ ዝም ብለን እየወረወርናቸው ነው። ሩሲያ ስለ ጦርነቱ አፈጻጸም የሚሰጡ አብዛኛዎቹን የውጭ ግምገማዎች ውድቅ አድርጋ ወታደሮቹ ያገኙትን ጥቅም እያጠናከሩ መሆናቸውን ትገልጻለች። ሆኖም በዋግነር አዛዦች ስር በእስረኞቹ ላይ እየደረሰ ያለውን አሳዛኝ እጣ ፈንታ ለመሸፈን ግን ለክሬምሊን አስቸጋሪ የሆነ መምጣቱን ባለሙያዎች ይናገራሉ። እነዚህን እስረኞች ማሙያ እያሉ ነው የሚጠሯቸው። የዩክሬን የጦርነት ዘጋቢ የሆነው ዩሪ ቡትዞቭ ለአሜሪካ ድምፅ እንደተናገረው ባለፈው ወር ሶሌዳር ከተማን ለመያዝ በተደረገው ጦርነት ብቻ ሩሲያውያን በቀን በመቶዎች የሚቆጠሩ ወታደሮችን እያጡ ነበር ብሏል። የዩክሬን መተኮሻ ስፍራዎች ላይ ጥቃት ለማድረስ ጠላት እስረኛ ተዋጊዎችን እየተጠቀመ ነው። ይህ አዲስ ነገር አይደለም። በሶቪየት ዘመንም ስታሊን ተጠቅሞባቸዋል። በሁለተኛው የዓለም ጦርነት የተሳተፉት ተዋጊዎች የሶቪየት ጉላግ እስረኞችን ያካትት የነበረ ሲሆን ያለምንም ከባድ መሳሪያ ድጋፍ ኃይለኛ እሳትን ጥሶ ማለፍን የመሳሰሉ ከባድ ስራዎች ተሰጥቷቸው ነበር። ቡትሶቭ በበኩሉ በአንዳንድ ሁኔታዎች በአግባቡ ትጥቅ የሌላቸው የሩሲያ እስረኞች ተመሳሳይ የሆኑ የዩክሬንን የተኩስ አቅጣጫ ወደ ራሳቸው ማስቀየር የመሳሰሉ ኃላፊነቶች ይሰጣቸዋል ይላል። ልክ ሲተኮስ፣ የሩሲያ አዛዦች የጠላት መሣሪያ በየት አቅጣጫ እንደሆነ መለየት ይችላሉ። ኦልጋ ሮማኖቫ ራሽያ ቢሃይንድ ባርስ የተሰኘ የሲቪል መብቶች ቡድን ዋና ዳይሬክተር ሲሆኑ ከዋግነር ጋር የስድስት ወር ኮንትራት ለመፈራረም የተስማሙ እስረኞች በወር 3000 ዶላር ያክል እንደሚከፈላቸው ገልጸው የሚያነሳሳቸው ግን ገንዘቡ አይደለም ይላሉ። በእርግጥ ዋና ዓላማቸው ነጻ መሆን ነው። እስካሁን ድረስ የዋግነር መሪና የሩሲያው ፕሬዚዳንት ቭላዲሚር ፑቲን ታማኝ በሆኑት የቭጊኒ ፕሪጎዣን ከተመለመሉት በአስር ሺዎች የሚቆጠሩ እስረኞች ነጻ የወጡና ወደ ቤታቸው እንዲሄዱ የተፈቀደላቸው አንድ መቶ ስድስት ብቻ መሆናቸውን ሮማኖቫ ይገልጻሉ። ባለፈው ዓመት መጨረሻ እስረኞች በዋግነር ውስጥ ገብተው ለማገልገል ያላቸው ፍላጎት በከፍተኛ ሁኔታ ቀንሷል። ለዚህ ምክንያቱ በአንደኛ ደረጃ ከፍርድ ቤት ትዕዛዝ ውጪ የሚፈጸሙ ግድያዎች፣ ያልተፈጸሙ ተስፋዎችና እየደረሱ ያሉት እጅግ ከፍተኛ ጉዳቶች ናቸው። ሮማኖቫ አክለው፣ ይህ ሁሉ ግን ክሬምሊን እስረኞችን ለጂኦ ፖለቲካዊ ዓላማዎች ለመጠቀም ያለውን እቅድ የሚያስቆም አይመስልም ይላሉ። ፕሪጎዣን በእስር ቤት ውስጥ የሚገኙትን ከ20 እስከ 30 ሺህ የሚሆኑ ሰዎችን ያስወጣል ከዛ ባለስልጣናቱ መደበኛ ቅስቀሳቸውን ይጀምራሉ በህዳር ወር ፑቲን በእስር ላይ ያሉ ወይም ፍርዳቸውን ያልጨረሱ እስረኞችን ለመቀስቀስ የሚያስችል ረቂቅ ህግ እንዲሆን በፊርማቸው ያጸደቁ ሲሆን ይህም በጦርነቱ ለመሳተፍ አቅም ያላቸው ምልምሎች ቁጥር እንዲጨምር አድርጓል የዜናና የትንታኔ መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ወደ ሁለተኛው አጋማሽ ዘገባችን እናልፋለን። ወደ ትግራይ ክልል ነው የምንወስዳቸው። ባለፈው ሰኞና ማክሰኞ በትግራይ ክልል በተካሄደ የምክር ቤት ስብሰባ የክልሉ ምክር ቤት የአመራር ለውጥ እንዲደረግ ውሳኔ ተላለፉን ገልጸን ነበር። ወይም ያንን የተመለከተ ዘገባ አስደምጠናችሁ ነበር። የምን ማለት ነው? የትግራይ ክልል ምክር ቤት እንደገና ይዋቀራል ወይም የአመራር ለውጥ ይደረጋል የሚለውን በተመለከተ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ረዳይ ሀለፎምን በመቀሌ የሚገኘው ዘጋቢያችን አለም ፍሳሀ አነጋግሯቸዋል። ወደዛው ነለፍ አቶ ረዳ ሀለፎም የትግራይ ካቢኔ እንደ አዲስ መዋቅር ያስፈለገበት ምክንያት እንዲህ ይገልጻሉ። መነሻው የትግራይ ህዝብ ተሳትፎ ለማሳደግ ነው። ሌላ ነገር የለውም። ትግራይ ውስጥ አሁን የገባንበት የሰላም ምዕራፍ ተጀምረዋል። ስለዚህ ይሄ የሰላማዊ የትግል ምዕራፍ የሁሉም ሰው ተሳትፎ የሚያስፈልግበት ሁኔታ ፈጥረዋል። ስለዚህ ሀሳብ አለኝ የሚል ትግራዋይ በተደራጀ መልኩ ሀሳቡ የሚሰጥበት እድል ለማመቻቸት ነው። ይህ ደግሞ ተሳትፎ በተለያየ መንገድ ማረጋገጥ ይቻል ይሆናል። በመድረክም የሰው ሀሳብ በተለያየ መንገድ በመስማትም የህዝቡ ማለት ነው ይቻል ይሆናል። ያሁን ግን ተሳትፎ ሀሳቡ እንዲደመጥ ብቻ ሳይሆን በውሳኔ የሰጭነት ጭምር ገብቶ ትክክል የሆነውንም ትክክል ነው እያለ የራሱ ሀሳቡም እያመጣ ትክክል ያን ሆነውም እየነቀፈ ማለት ነው። ለትግራይ የሚበጀውን ነገር አስተዋጽኦ ለማድረግ ነው። ይህንን ለትግራይ የሚበጀው ነገር አስተዋጽኦ ለማድረግ ደግሞ ይሄ የሰላም ትግሉ ለማጠናከር ነው። የሰላሙ እንቅስቃሴው የተጀመረው የሰላም ጉዞ ይበልጥ አጠናክሮ ለመቀጠል የሚያስችል ተሳትፎ ማለት ነው። ይህንን ብዙ ምክክር የሚያስፈልግ ምዕራፍ ስለሆነ የትግራይ ህዝብ ፍላጎት በዚህ በኩል ለማሳካት ነው። ይሄ ደግሞ ለኢትዮጵያም ጭምር ማለት ነው። እዙ ያለውን እንኳ ለሰላም ብዙ አስተዋጽኦ ማድረግ ከቻለ በሌላኛው በኩልም ተመሳሳይ ማለት ነው። በሌላኛው በኩል ደግሞ የተሻለ የሰላም አስተዋጽኦ አደረገ ማለት ለትግራይ ሕዝብ እንደዛው ሳለ የሚያገለግል ስለሆነ ተሳትፎ ለማሳደግና የሰላም ትግሉን ይበልጥ ለማጠናከር በማሰብ ያደረገ ነው ማለት ነው። ይህ አሁን እንደ አዲስ የሚዋቀር የትግራይ ክልል መንግስት፣ ስራ አመራር በደቡብ አፍሪካ የተደረገው የሰላም ስምምነት ጋር የሚያያዝ ነገር አለው ወይ ብዬ ጠይቃቸው፣ አቶ ረዳ እንዲህ ይላሉ። በደቡብ አፍሪካ ስምምነቱ ያለው የኢንትሪም ገቨርንመንት የማቋቋም ጉዳይ በትግራይ መንግስትና በኢትዮጵያ መንግስት መካከል በሁለት ተዋዋይ ወገኖች በሚደረግ ውይይት የሚፈጸም ነው። አሁን ያ ውይይት አልተገና ነው ያለው። የሱ ውጤት ነው የሚሆነው፣ የውይይት ውጤት ነው የሚሆነው በትግራይ የሚኖረው የመንግስት አወቃቀር ማለት ነው። አሁን ግን ከዛ በፊት እየሆነ ያለው መንግስት፣ የትግራይ መንግስት በእጁ ያለውን አሁን እየሰራበት ያለው ካቢኔ፣ አሁን በስራ ላይ ያለው የስራ አስፈጻሚ ኮሚቴ ራሱን እንደገና የማደራጀት ጉዳይ ነው። ስለዚህ አንደኛ ባልተጀመረበትና ተጀምሮ ባልተቋጨበት ሁኔታ ገና አሁን ወደዛ ባልተገባበት ሁኔታ አሁን እየተደረገ ያለው በዚህ ውጤት ነው የሚባል የሚመስል አይመስለኝም የሚመስል አይደለም። ነገር ግን ይህንን የሰላምን ጉዞ ለማጠናከር ነው። ይህንን እያደረግን ያለ ነው። በአንድ በኩል የተሳትፎ ጉዳይ ያለ የትግራይ ሕዝብ በተደራጀ መልክ እና መንገድ እንዲሳተፍበት እያል ነው። ይህን የሚያደርገው ደግሞ የሰላም ጉዞውን ለማጠናከር ነው ብለናል። ስለዚህ የሰላም ጉዞ እያወራን ካለን ከደቡብ አፍሪካ በኋላ መሆኑ ምንም ብዙም አዲስ ነገር ላይሆን ይችላል ማለት ነው። እውነት ነው። አሁን ሰላም ያለው ሰላም እያወራን ያለ ነው። ከዛ ስምምነት በኋላ ስለሆነ ማለት ነው። የመንግስት አደረጃጀቱ በተመለከተ ከሆነ ጥያቄው ግን ገና ነው። ከውይይት በኋላ የሚሆን ነገር ስለሆነ ቀድሞ የመጣ አስተያየት ነው ብዬ ነው የማስበው። በማህበራዊ ሚዲያ እንደሚሰራጨው የአዲስ አመራር ውክልና ወክልና ከህወሓት 14 ከሌሎች ዘጠኝ ይላል ይህ ቁጥር ምን ያህል እውነት ነው ብያቸው፣ አቶ ረዳት ሲመልሱ እንዲህ ይላሉ። አንደኛው በውሳኔው በዚህ ከሁለት ቀናት በፊት ነው በምክር ቤት በትግራይ ምክር ቤት የተወሰነው፣ የትግራይ ስራ አስፈጻሚ ወይም ካቢኔ ውክልና የወሰደው ማለት ነው። ውክልና ወስዶ እየሰራበት ነው ያለው። ቁጥሩ ላይ አይደለም መጫወት ያለብን፣ እሳቤው ላይ ነው። ዋና ቁም ነገሩ እሳቤው ላይ ነው። እሳቤው ላይ ትግራይ አሁን የተለያዩ ኃይሎች የሚሳተፉባት ትግራይ መሆን መቻል አለባት። የተለያየ ሀሳብ ለትግራይ የሚጠቅም ለሰላም ጉዘው የሚጠቅም ሀሳብ አለኝ የሚሉ አካላት የሚሳተፉበት እንዲሆን ነው። ሌላ ነገር የለውም። ይሄ ቁጥሩ እዛው በተለያዩ ማህበራዊ ሚዲያም የሚናፈሰው ቁጥር ግን እሱ ነው እሱ አይደለም፣ በስራ ላይ ያለው ጉዳይ ስለሆነ አሁን አስቀድሞ ገና ስራ በተጀመረ ቀን እንዲያው ከምክር ቤት በፊት ነው መሰለኝ አንዳንዶቹ ቁጥር ሲናገሩ የተስተዋሉት ማለት ነው በማህበራዊ ሚዲያ ላይ እሱ ትክክል አይመስለኝም። ስለዚህ ያ ነው ያ አይደለም ተሰርቶ ሲያልቅ የሚቀርብ ይሆናል። ተሰርቶ አልቆማ ቢሆን ኑሮ ለምክር ቤት እኮ መቅረብ ይችል ነበረ። በዚህ በዚህ ተደራጅተን ቀርበናል፣ ይህን አጽድቅሉን ወይም እንዳይጸድቅ አድርጉ ማለት እኮ ይቻል ነበረ። ስለዚህ ባላለቀ ጉዳይ ላይ አሁን ስለ ውጤቱ መነጋገር ገና ስራ በስራ ላይ እየተሰራ ነው እያል ስለ ውጤቱ አሁን መነጋገር ትክክል አይመስለኝም፣ ጠቀሜታውም አይታየኝም ማለት ነው በዚህ ባልፈው ነው የተሻለ የሚሆነው አሁን የሰላም ጉዞ ለማጠናከር የሚያስችል የሰላም የሆስቲሊቲ ማለት ነው የግጭት ማቆም ስምምነት ተስማምተን በሁሉም በኩል እየተሰራ ነው ያለው። የትግራይ ህዝብም የትግራይ መንግስትም ለዚ ቁርጠኝነታቸው በተደጋጋሚ እያሳዩ መጥተዋል። በውሉ መሰረት የተጠየቁትን ነገር በመፈጸም ማለት ነው። የኢትዮጵያ መንግስትም በብዙ ጉዳዮች መሻሻሎች እየታየ ነው። ለምሳሌ አንድ ባስቀምጥ የሰብአዊ ድጋፍ የሚሆነውን ምግብና ምግብ ነክ የሆኑ ነገሮች በኢትዮጵያ መንግስት እስካሁን የተስተጓጎለ ነገር የለም። ወደ ትግራይ የሚገባው ማለት ነው። እውነት ነው የኤርትራ ሰራዊትና የአማራ ታጣቂዎች ባሉባቸው አካባቢዎች ህዝባችን የደረሰው ነው ማለት አይደለም። በዛ ቤታ እነሱ ባለመውጣታቸው የተፈጸሙ ችግሮች አሉ። ነገር ግን ብዙ መሻሻሎች ደግሞ አሉ። ይህን አጠናክርን መቀጠል መቻል አለብን። ለዚህ ሰላም ሁሉም የኢትዮጵያ ህዝብ በቁርጠኝነት መቆም መቻል አለባቸው። የትግራይ ህዝብም ቅድምም እንደገለጽኩት በቁርጠኝነት እየሰራ ነው ያለው። ስለዚህ የተሻለ አማራጭ የሰላም ጉዞ ነው። አየ ነው፣ በእነዛ መንገዶች ሂደን ኢትዮጵያን በታሪኳ ብዙ በተደጋጋሚ ያየችው ነገር ነው። አሁን ደግሞ ብዙ ነገሮች አየን። ስለዚህ ለሰላሙ መጠናከር ሁሉም የድርሻውን መወጣት መቻል አለበት ብዬ ነው የማስበው። ይህንን ሰላም ይበልጥ ውጤታማ እንዲሆን ደግሞ ሚኒመም በትግራይ ውስጥ ያሉ ከመከላከያ ሰራዊት ውጭ ያሉ ታጣቂዎች በሙሉ መውጣት መቻል አለባቸው። እነሱ ለሰላም እንቅፋት ናቸው የሚሆኑት። የኤርትራ ወራሪ ሀይል ስለሆነ ምንም ሊባልም አይገባም ነበረ። አሁንም ቢሆን ግን ጠቅሎ መውጣት ነው ያለበት። ለዚህ የሚሆን ሁሉም ሰው አስተዋጽኦ መደግ መቻል አለበት። የኢትዮጵያ መንግስትም ኃላፊነቱ መወጣት መቻል አለበት። በዚህ በኩል የአማራ ታጣቂ ሀይሎችንም ከትግራይ መውጣት መቻል አለባቸው። እነሱ እንዲወጡ የኢትዮጵያ መንግስትም ኃላፊነቱ በሚገባ መወጣት አለበት ብዬ አምናለው። በሌሎች በኩል እውነት ነው፣ በብዙ መንገዶች መሻሻሎች አሉ በኢትዮጵያ መንግስት። ይሄ የሰላም ጉዞ የተሟላ እንዲሆን ግን የሚያደናቅፉ ሀይሎች እነዚ፣ በመሀል ገብተው ስምምነቱን ተግባራዊ እንዳይሆን ወይም ሰላሙ ጤታማ እንዳይሆን የሚያደናቅፉ ሀይሎች ስለሆኑ እነሱ ወደ የመጡበት መመለስ መቻል አለባቸው። ለዚህ ደግሞ የትግራይ ሕዝብም የኢትዮጵያ ሕዝቦችም የኢትዮጵያ መንግስትም የትግራይ መንግስትም የዓለም አቀፍ ማህበረሰብ ቢሆን በጎ የሆነ አስተዋጽኦ ማድረግ በጎ የሆነ ተጽዕኖ ማድረግ አለባቸው ብዬ ነው የማስበው። አመሰግናለሁ። አቶ ረዳይ በሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለምሳ ለድምፅ አሜሪካ ከመቀለ ተከታዩ ዘገባችን ባህልና ማህበረሰብ ነው። ለዛሬ ባህልና ማህበረሰብ፣ ሰሞኑን ወደ ጅማ የተጓዘው ዘጋቢያችን ገልሞ ዳዊት የጅማን የእደ ጥበባት ስራ ቃኝቶ ተከታዩን ዘገባ አሰናድቷል። ሁሴን ገለታ የጅማ ከተማ ነዋሪ ነው። ከ ሰላሳ ዓመታት በላይ በእንጨት ሥራ መሰማራቱን የሚገልጸው ሁሴን ጅማ የምትታወቅበት ሙያ ስር መሠረቱ የቆየ ነው ይላል። እነሱ ጉድጓድ ይቆፍራሉ። እንደዚህ ጉድጓድ ውስጥ ትልቅ ግንድ እንጨት ይቀብራሉ። ያ ማለትም እንዳይነቃነቅ ማለት ነው። ያንን የሚሰሩትን ነገር መቋቋም እንደሚችል ማለት ነው። ማሽን ሲተከል ተቆፍሮ ውስጥ ይተከላል። እግሮቹ ምናምን እንዲ ግራውንድ እንትን እንዳይል ማለት ነው። እነሱም ያንን ያደርጋሉ። እዛ ላይ ነው የሚቆመው እና ልክ አሁን ሌዝ ማሽን ላይ ያሉት ነገሮች በእንጨት መጀመሪያ አውጥተው ራሳቸው ይገጥሙታል። ከዛ በኋላ መውጊያ የሚባለው አሁን ቶርኖ ማሽን ላይ ያለችው ጫፍ ላይ ያለችው አይደለም እሷም እነሱ ብረትን እንጨት ውስጥ ቀብረውታል ማለት ነው። እነሱ ደግሞ ይህንን ከዛ ያሰሩትና ያ እንጨት ጠንከር ያለ እንጨት ውስጥ ይቀብሩታል። ከዛ ጠፈር ነው የሚጠቀሙት። ያ ጠፈር ረዥም አድርገው እንደ ውፍጮ ቺንጋ በረዥሙ ይስባሉ። ሴቷ እዚጋ ቁጭ ብላ ይህንን ስትስብ ወንዱ ከዛ ያንን የተያዘውን ሼፕ ያደርጋል ማለት ነው። እዛጋ እንደኛው እንደዚህ ሌዝ ማሽን ቺዝ ላላቸው ምን አላቸው ምን ላላቸው ትላልቁ ነገሮች የተሰሩት እንደዛ ነው። አሁን አባጅፋር ሙዚየም ውስጥ የምታያቸው ነገሮች ሁሉ እዛ አካባቢ ላይ የተሰሩ ነው። ይህ በጅማ ከተማ መዓል የሚገኘው ሙዚየምም የከተማዋን የጥበብ ታሪክ የሚያሳይ ነው። ወጣት ነጅብ ራያ የጅማ ሙዚየም አዝጎብኝና ቅርስ አሰባሳቢ ነው። በዚህ ከአርባ ዓመታት በላይ ባስቆጠረው የጅማ ሙዚየም የኦሮሞ ሕዝብ ለሀገር ያበረከታቸውን አስተዋጽኦዎች የሚያሳዩ በርካታ ቅርሶች እንዳሉ ይናገራል። ቴሶ ሙርቲ ሳኔ ከነፈካቴችው ሁሌ ሙርቲ ሳኔቴ ይህ የአባጅ ፋር የችሎት ወንበራቸው ነው። ከፊት የሚታየው ይህ ሚዛን ደግሞ የፍርዳቸውን ሚዛናዊነት የሚያሳይ ነው። ሌላ በታሪክ እንደሚታወቀው በኢትዮጵያ ሚስማርና አካፋን ያመረቱት አባጅ ፋር ናቸው። አካፋ ማለት ራሱ የአፋን ኦሮሞ ቃል ነው። ያኔ ለአጼ ሚኒሊክ ልከዋል። ስሙም በዚያው ጸናው። አጼ ሚኒሊክስ አካፋ ደና ካፋቴ ፌቹ ነጅብ በተለይ በ1980 ዎቹ አካባቢ ጅማ በእጅ የሚታወቁ በርካታ ሙያተኞች የነበሩባት አካባቢ ስለሆነች በኢትዮጵያ የምድር ባቡር ሲዘረጋም ከፍተኛ አስተዋጽኦ ያደረጉት እነሱ ነበሩ ሲል ይናገራል። ከኔት ጉደት ጉዲ ሰኔት አባጅፍ አለን መፋሪያቸው ወጆ ጭቆሚት ይህን ሙያ በጅማ ያሳደጉት አባጅፋር ሁለተኛ ናቸው። ማሰራት ብቻ ደግሞ አይደለም። ለመሪዎችም ሲያበረክቱ ነበር። ለምሳሌ እንጦጦ ማርያምን ብትጎበኝ አንድ ልዩ መቀመጫ ታገኛለህ። ያ አባጅፋር ለአፄ ሚኒሊክ የላኩት ነው። በዚያን ጊዜ እንዲያውም ንጉሱ ለአባጅፋር ደብዳቤ ጽፈው ነበር። ምን ይላል መሰለ? ይህ ደብዳቤ ሟንበሳ ዘብነ ነገ ወደ አይ ድረስ ከአባጅፋር እንደምንከርማ፣ የላክልኝ ሰናፌር ጌቴ፣ ወንበር፣ ጫማ፣ ጋቢ ደርሶኛል። የወንበሩን ስራ አይቼ እጅጉን ተደነኩ ተደነቅ በፈረንጅ በር ከሚሰራው ይበልጣል እንጂ አንስም። ፈረንጆቹን በማየት ሁሉ ያደንቆታል። አጉሜ ይህ ደብዳቤ በአጉሜ 1 1890 ላይ ነው የተጻፈው። እናም አባ ጂፋር የእንጨት ሙያን በማስፋፋት ትልቅ ቦታ እንደነበራቸው ማየት እንችላለን። ነጅብ በጅማ መመረት እንደጀመረ የገለጸው ሌላው ነገር የኢትዮጵያ የአብሻ ቀሚስ ነው። ያለባበስ በጅማ እና አካባቢዋ ኩለፉን አንሳ ይባላል ይላል። ይህ በጅማ አካባቢ ኩለፉናንሳ ይባላል። በሌላው የአገሪቱ ክፍሎች የአበሻ ቀሚስ የሚባል ስያሜ አለው። ለዚህም ጅማ መነሻ መሆኗን ታሪክ ይናገራል። ይህ ልብስ በጅማ መመረት ብቻ አይደለም። አባ ጅፋር ልብስ ሰፊዎችን ወደ እንጦጦ ልከው ለንጉሱና ለእቴጌ ጣይቱ ብጡል ሰፍተው ሲያለብሷቸው ነበር። ለዚህም እቴጌ ጣይቱ ጳጉሜ 2885 የጻፉት ደብዳቤ አለ አይቱ ብርሃን ኢትዮጵያ ድረስ ከአባጅ ፋር እንደምንከርማል ጀ እግዚአብሔር ይመስገን እንኳን ከዘመን ዘመን አብሮ ያሻገረን። የሰደድክልኝ ጥልፍ ጠላፊዎች አንዱ ፈንጣጣ ቢታመም ሌሎቹ ደንግጦ ትቶ የአንተ አይነት ጥለቱ የሚያምር ሰው አጥቼ የተቸገርኩ ነው እና የደብዳቤ እንደደረሰ ሰዎቹንም ፋብሪካውን በእንጨት ስራው በጅማ የሚታወቁ ታሪካዊ የቤት እቃዎችን የሚያዘጋጀው፣ ሴን ግን አሁን ይህ ሙያ እየተረሳ መሆኑ ያሳስበዋል። ይሄ ነገር ለምን ይባላል፣ ለምን ይጠፋል፣ ለምን እንትን ይላል የሚልና የሚሰሙት የሚሰማቸው ሰዎች ጥቂቶች ናቸው፣ በጣም እነሱም ድምጽ የላቸውም። ቢንጫጩ ምንም እኔ በግል ላይ አሁን ያመኛል። እኔ ብጮ ምንም የሚመጣ ነገር ስለ እንደሌላ ያውቃለሁ፣ ግን ከመስራት ወደ ኋላ አልልም። እድሉ ቢገኝና መሰረሩም የራሱን የሆነ ነገር ቢያደርግ ለእይታ ሚኒ ሙዚየም የመክፈታ ፍላጎቱ ስላለኝ ያን ነገር እንትን የሚለኝ አካል እስካሁን አላገኘሁም። ደሞ ተስፋ አልቆርጥም። ሁሴን ሙያውን ላቆዩ ባለሙያዎች መንግስት ተገቢ ትኩረት መስጠት እንዳለበትም አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከጅማ። አሁን ደግሞ ወደ ሳይንስና ቴክኖሎጂ ነው የምንወስዳቸው። ካሊፎርኒያ ውስጥ አንድ መኪና የሚያክል ካሜራ በጠፈር ውስጥ ቀድሞ ያልታዩ ክስተቶችን ለመመዝገብ እንዲያስችል ሆኖ እየተዘጋጀ ነው። ማት ዲብል ታሪኩን ዘግቦታል። ግርማ ደገፋ እንዲተርጉሞ አቅርቦታል። በካሊፎርኒያ ሜንሎ ፓርክ ውስጥ በሚገኘው ኤስኤልኤሲ ብሔራዊ ቤተ ሙከራ መሐንዲሶች በዓለም ትልቁን ዲጂታዊ ካሜራ በመስራት ላይ ናቸው። በምሕፃር ቃል ኤልኤስኤስቲ ብለው የሰየሙት ካሜራ ለሚቀጥሉት አስር ዓመታት የምሽቱን ሰማይ እያየ ምስሎችን ያነሳ ዘንድ በደቡባዊት ቺሊ ውስጥ በሚገኘው ቬራ ሩበን ኦብዘርቫቶሪ ላይ ይተከላል። ተመራማሪዎች በረጅም ጊዜ ውስጥ እጅግ ሰፊውን ጥልቅ ጠፈር በማጤን ለአንዳንድ የሳይንስ ትልልቅ ጥያቄዎች አንዳች ግንዛቤ ለማግኘት ተስፋ ያደርጋሉ። ቲዮ ሹት የስታንፎርድ ዩኒቨርሲቲ የፒኤችዲ ተማሪ ነው። የህዋው ዕድሜ ምን ያህል ነው? በምን ያህል ፍጥነት ነው እየሰፋ ይመጣው? ለምንስ እየሰፋ ይመጣል? ስለዚህ ጨርሶ ወዳልተረዳ ነው 95 በመቶ ያህል የጠፈሩ ዓለም እየሄድን ነው ማለት ይቻላል። በሳይንቲስቶች ንድፈ ሀሳብ ደረጃ 95 በመቶ የሚሆነው አጽናፈ ዓለም ወይም ጠፈሩ ከጨለማ ኃይልና ጨለማ ነገር ወይም ማተር የተሰራ ነው። ይህም በቀጥታ በአይን ሊታይ የማይችል ነው። ሆኖም ግን ለረጅም ጊዜ ከተከታተሉትና ከተመለከቱት ጨለማው ኃይል በዙሪያው የሚያስከትለውን ነገር ለይቶ ማወቅ ይቻላል ተብሎ ይታሰባል። ኤረን ሩድመን የካሜራውን ፕሮጀክት የሚመሩ ሰው ናቸው። ወደ ጋላክሲዎቹ በመመልከት ነው የምናጠናው። ከሩቅ ጋላክሲዎች የሚመጣው ብርሃን በእኛና በእነሱ መሃል ባሉት ነገሮች ምክንያት ምን ያህል እንደጎበጠ እናጠናለን። ካሜራው በአብዛኞቹ ምሽቶች ይቀዳል፣ ይቀርጻል፣ በፍጥነት ቅጂ ወይም ታይም ላፕስ ፊልም አቀናብሮ ያቀርባል። እያንዳንዱ ምስል ከ3 ቢሊየን ያህል ፒክስሎች የተሠራ ነው የሚሆን ከእጅ ስልክ የምስል መጠን በ300 እጥፍ ከፍ ይላል። ይህ በዩናይትድ ስቴትስ መንግስት የሚደጎም ፕሮጀክት ምስሎችን ለሌሎች ዓለም አቀፍ ተመራማሪዎችም ያጋራል። ትኩረቱን ለአጭር ጊዜ ታይተው በሚጠፉ ክስተቶች ላይ በማድረግ በሁለት ደቂቃ ውስጥ በከዋክብቱና በጋላክሲዎች ውስጥ የምናያቸውን ነገሮች ቀድሞ ከታዩበት ምስል ጋር እናነጻጽራለን፣ ልዩነቶችንም እንመዘግባለን። ተመራማሪዎች እንግዲህ ያልተጠበቀውን በጉጉት በመጠባበቅ ላይ ናቸው። ተከበራችሁ አድማጮች ለምስቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን ስታቀናብርልን ቆይታለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋው አብረውን አምሽተዋል። በሁሉም ስፍራ ባሉ መላበል ደረሞቻችን እናንተ ማብራችሁን ስለቆያችሁ እናመሰግናለን። ዝግጅቶቻችንን አዳምጣችሁ አስተያየትና ጥቆማዎቻችሁን በሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን፣ በአት ቪኦኤ አምሀሪክ የፌስቡክ ገጻችን በውስጥ መስመር ልታደርሱን ትችላላችሁ። ሃሽታግ ቪኦኤ አምሀሪክ ብላችሁ ደግሞ በትዊተር ተከተሉን፣ ተነጋገሩ። ዩቲዩብ እና ኢንስታግራም ላይ አለን። ለዛሬው ሰላም፣ በደህና አደሩ ነገ